የመጫና ቱለማ መረዳጃና ልማት ማህበር ፕሬዚደንት አቶ ድርቤ ደምሴ ባለፈው ሳምንት ውስጥ መኖሪያ ቤቴ ውስጥ በመንግስት የጸጥታ አስከባሪዎች ተደብድቤያለሁ ሲሉ ስሞታ አሰምተዋል። የከተማው የጸጥታና የአስተዳደር ጽህፈት ቤት ኃላፊ ስብሰባ ላይ መሆናቸውን ገልጸው ምላሽ ሊሰጡ እንደማይችሉ የተናገሩ ሲሆን ፌዴራል ፖሊስ ኮሚሽን ስለ ጉዳዩ መረጃ እንዳልደረሰው ገልጿል። የኦሮሚያ ክልል የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ በበኩሉ ስለ ጉዳዩ አጣርቶ ማብራሪያ እንደሚሰጥ አስታውቋል። ናኮር መልካ ተጨማሪ አለው። የመጫናቱ ልማ መረዳጃና ልማት ህዝባዊ ማህበር ፕሬዚዳንት የሆኑት አቶ ድርቢ ደሙሴ ባለፈው ሳምንት ሐሙስ ሌሊት በመንግስት ጸጥታ ኃይሎች መደብደባቸውን ተናግረዋል። ሐምሌ 30 2012 ዓ ም በቡራዩ ከተማ በሚገኘው መኖሪያ ቤታቸው ከሌሊቱ ሶስት ሰዓት ገደማ የመንግስት ጸጥታ ኃይሎች የግቢያቸውን መግቢያ በር እንዳንኳኩ ይናገራሉ። በተለያዩ ጊዜያት በሌሊት ለማንም ቢሆን በራችሁን አትክፈቱ ብሎ መንግስት መልእክት ሲያስተላልፍ የነበረ በመሆኑ ግቢ ውስጥ አድፍጬ ስሰማቸው ነበር ብለዋል። አቶ ድርቢ የግቢውን በር በተደጋጋሚ በመምታታቸው የማንከፍትላቸው ከሆነ ቦምብ እንደሚወረውሩበን ሲዝቱ በሩን ከፈትንላቸው ብለዋል። በሩን ስንከፍትላቸው ሶስት ፖሊሶች ገቡና መሳሪያ ደቀኑብኝ። እንድንበረከክና እጄንም ወደ ላይ እንዳደረግ ነገሩኝ። ተንበርክኬ ባለውበት ፈተሹኝ። ቤቴ ውስጥ የሚኖረውን ልጅም ፈተሹት። አራስ ቤት ከተኛች ሴት ውጭ ሁሉንም አውጥተው አንድ በአንድ ፈተሿቸው። ከዛም ከግቢዬ እንድወጣ ሲነግሩኝ የቤቴ ውሃ ልክ ትንሽ ቁልቁለት ያለው በመሆኑ አንደኛው ፖሊስ ወደታች ገፈተረኝ። ከፈተረኝ በበር ስር በቀኝና ግራ የቆሙት ፖሊሶች ደግሞ በጠረባ እግሬን አሉኝ ከዛም መሬት ሳልደርስ ጀርባዬ ላይ በያዙት ዱላ መቱኝ። ድንጋይ ላይ ወድቄ ራሴንም ሳትኩኝ ከጥቂት ጊዜ በኋላ ራሴን አውቄ ስነሳ ደግሞ አንዱ ጎኔን መታኝ በኋላ ላይ እንደምንም ብዬ ከቤቴ ወደታች ወደሚገኘው የኮብልስቶን መንገድ ላይ እየዳየው ቀስ ብዬ ተነሳው ሁሉንም ቤተሰቦቼ ከግቢው አውጥተው መንገድ ላይ ያቆሙን ከሌሊቱ ስድስት ሰዓት ገደማ ተመልሰው ወደ ቤት ካስገቡን በኋላ ዱቄት እንኳ ሳይቀር አንድ በአንድ ቤቱን ፈተሹ። በኢህአዴግ ጊዜ አምስት ጊዜ ታስሬያለሁ። አሁን ቀበቶ የማስረበት አካባቢ በጣም እያመመኝ ይገኛል። ለመነሳትና ለመቀመጥ ያስቸግረኛል ብለዋል። ምርመራ ያካሄዱበት የግል ምርመራ ማዕከል የታካሚውን ምርመራ ውጤት በተመለከተ ምንም አይነት መረጃ እንደማይሰጥ አንድ የማዕከሉ መረጃ ክፍል ሰራተኛ በስልክ ገልጸዋል። የጸጥታ አስከባሪዎቹ በግቢ ውስጥ ያለ ሽፍታ አለ መሳሪያም ሊተኩስብን ሲያቀባብልብን ሰምተናል ብለው ቤቴን ፈትሸው ምንም ነገር አላገኙም፣ ሲሉም አክለዋል። የማህበሩ ፕሬዚዳንት ከጸጥታ አስከባሪዎቹ መካከል ባለቤቴን የመታትም ነበር፣ በማለት ቤቴ ውስጥ ይኖር የነበረ ከዩኒቨርሲቲ ተመርቆ ስራ ፍለጋ ላይ የሚገኝ ሀጫሉ በቀለ የሚባል ወጣትን ደግሞ ይዘው ሄዱ ብለዋል። አቶ ደረቢ በአሁኑ ጊዜም በቡራዩ ሶስተኛ ፖሊስ ጣቢያ ታስሮ እንደሚገኝ ገልጸዋል። የጸጥታ አስከባሪዎቹ የእርሳቸውንም የእጅ ስልክ ባለፈው ሳምንት ሐሙስ ምሽት ይዘው ሄደው ለአምስት ቀናት ካቆዩ በኋላ ከትናንት በስቲያ እንደመለሱላቸው ገልጸዋል አቶ ድርቢ። የጸጥታ ኃይሎቹ ቤቴን ለምን እንደፈተሹ እኔንም የደበደቡበትን ምክንያት፣ በቤቴ የሚኖረውን ወጣት ለምን እንዳሰሩ ጭምር አላውቅም፣ የነገረኝም አካል የለም ብለዋል አቶ ድርቢ። ጥቃቱ ተፈጸመብኝ ባሉት ምሽት ለቡራዩ ከተማ ሶስተኛ ፖሊስ ጣቢያ ባልደረባ ደውለው እንደነበር ጠቅሰው ከአቅማችን በላይ ነው፣ በቤቱ የተገ የፌዴራል ፖሊሶች ናቸው፣ ከእነርሱ ጋር ተግባቡ እንደተባሉ ገልጸው ነበር። የማህበሩ ፕሬዝዳንት አቶ ድረቢ ሙሴ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዲግ አገሪቱን በሚመራበት ጊዜ መጽሀፍታቸውና የተለያዩ የማህበሩ ማስረጃዎች ተወስደው እንደነበርም አስታውሰዋል። የማህበሩ ጽፈት ቤት በ2004 ዓ ም በመንግስት ፀጥታ ኃይሎች ተዘግቶ የነበረ ሲሆን ከባለፈው ዓመት ጥር 2011 ዓም ጀምሮ በድጋሚ በመከፈት በኦሮሞ ልማትና አንድነት ላይ ሲሰራ እንደነበርም ጨምረው ገልጸዋል። አቶ ድርቢ የቡራዩ ሶስተኛ ፖሊስ ጣቢያ ኃላፊ ናቸው የተባሉት ከኢንስፔክተር ኃይሉ ጋር በተደጋጋሚ ብንደውልም ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ የደረሰ መረጃ የለም ሲሉ በስልክ ምላሽ ሰጥተዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ምክትል ኃላፊ አቶ ዳውድ ሞሜ ስለ ጉዳዩ አጣርተን ማብራሪያ እንሰጣለን፣ ለጊዜው ግን አላጣራንም ብለዋል። የቡራዩ ከተማ የጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ደሳሌኝ ስዩም ጋር ደውለን ስብሰባ ላይ መሆናቸውን ገልጸው ከአርባ ደቂቃዎች በኋላ ደውሉልኝ ብለው ነበር። መልሰን ብንደውልም ስልካቸው የተያዘ በመሆኑ ልናገኛቸው አልቻልንም። አቶ ደሳሌኝ ስዩም ትናንት ከቢቢሲ አፋኑሮሞ ጋር ባደረጉት ቃለ መጠይቅ ስለ ጉዳዩ አላውቅም በማለት የከተማው የጸጥታ ሁኔታ መረጃ በየዕለቱ የሚደርሳቸው መሆኑን ጠቅሰው ከአቶ ድርቢ መደብደብ ጋር ተያይዞ የደረሳቸው መረጃ እንደሌለም አስታውቀዋል። ይህ ሊሆን የሚችል አይደለም፣ የደረሰንም ማመልከቻ የለም ያሉት ኃላፊው መረጃው እውነት ከሆነም እናጣራለን ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ